بس okay, راديو لا በርካታ ኒውዚላንዳዊ ኢትዮጵያውያን አውስትራሊያ ውስጥ ለረጅም ዓመታት ንብረት አፍርተው ቤተሰብ መስርተው በመኖር ላይ ይገኛሉ። የኮሮና ቫይረስ በዓለም ላይ መዛመትን ተከትሎ የአውስትራሊያ መንግስት በሽታውን ለመቆጣጠር ካወጣቸው መመሪያዎች አንደኛው ሰዎች የመንቀሳቀስ መብታቸው መገደሙን ተከትሎ የተለያዩ የስራ ዘርፎች ዝግ እንዲሆኑ፣ ሰራተኞችም የስራ ዋስትናቸውን እንዲያጡ ምክንያት ሆኗል። በተለይ አውስትራሊያ ለዜጎቿ ያወጣችው በየሁለት ሳምንቱ በመንግስት የሚሸፈን የደሞዝ ክፍያ በአገሪቱ ውስጥ የሚኖሩ የሌሎች አገር ዜጎችን እንዴት ሊያስተናግድ ይችላል የሚለው ስጋት ኒውዚላንዳዊ ኢትዮጵያውያን ገጥሟቸዋል። ከአስራ ስድስት ዓመት በፊት ከምትኖርበት ኒውዚላንድ ከባለቤቷ ጋር ወደ አውስትራሊያ ሲድኒ የመጣችው ውድነች አዲሱ የኮሮና ወረርሽኝ ተከትሎ ባለቤቷና እሷ የሚሰሩት ስራ በመዘጋቱ ደሞዝ ከቆመ ሁለት ወር ሊሆነው ነው ትላለች። ችግሩ ከቀጠለ አውስትራሊያ ውስጥ የመኖር ዋስትናችን አደጋ ውስጥ ነው። እኔም ባለቤቴም የምንሰራው ስራ የለንም። ቤት ከስተን በየወሩ የሚከፈል ክፍያ ያለብን፣ መንግስት በግልጽ ያስቀመጠው መመሪያ ከኒውዚላንድ የመጣ ነውን እንዴት እንደሚያስተናግድ ስለማይገልጽ በሚቀጥለው ሳምንት ለአውስትራሊያ ዜጎች የሚሰጠው ክፍያ ይሰጠናል የሚል ተስፋ ቢኖረንም ስጋቶችም አሉብን፣ ትላለች ኤስቢኤስ ኑሯቸውን ለረጅም ዓመታት አውስትራሊያ ውስጥ ያደረጉ ኒውዚላንዳዊ ኢትዮጵያውያን በኮሮና ቫይረስ ምክንያት በስራቸው ላይ የደረሰባቸው ተጽዕኖ እና ስጋት መንግስት መልካም ምላሽ ይሰጠናል የሚለው ተስፋቸውን በተመለከተ ከፐርስ አቶ ሃይማኖት ኃይለማርያም ከሜልበርን አቶ ጸጋይ ባህሩና አቶ ሳምሶን ሳህሌን አነጋግረናቸዋል። ሃይማኖት ሃይለማርያም ባህሩ፦ በዌስት አውስትራሊያ ፐርዝ ከተማ ነው የምኖረው። በዜግነት ኒውዚላንድ ርምኝ አውስትራሊያ ከመጣሁም አሁን ወደ ዘጠኝ ዓመት እየሆነኝ ነው ዘጠኝ ዓመት ሆኖኛል። በትራንስፖርት ኢንዱስትሪ ውስጥ ነበር የምንሰራው እና አሁን በተፈጠረው የኮቪድ ናንቲን ኮረንቲን ምክንያት የኛ ትራንስፖርት ቢዝነስ ኮምፕሊትሊ የለም ወደ ማለት ደረጃ ተደርሷል። ግጤን የሆነው ደግሞ በዚሁ ቢዝነስ ላይ ነው። አውስትራሊያ መንግስት፣ ኒውዚላንደሮችን ለመርዳት ያወጣቸው ፖሊሲዎች በጣም ግልጽ አደሉም። ሞትና እና የሚገባ ፎርም ሞልተናል። ሰምሃው የሆነ ነገር ሊደረግ ይችላል ብለዋል። እስካሁን ባለው ግን ፕራክቲካል የሆነ ነገር እርዳታ አላገኘንም። ምናልባት በእኔ በኩል ነው ምነገር የሚችለው እና ሌሎች አርምተው ሊሆን ይችላል። በእኔ በኩል ግን ምንም አላገኘውም። ግን በአንዳንድ የስፋካካል ላይ ሴንተር መሙላት የሚገባው ፎርም ሞልተን እየተጠባበቅ ነው ያለ ነው እና የዌስት ወርልድ ሞስታል ከምታገኘው ገቢ የሚገቡ ቢሮዎች አሉ። ብዙ ነገር አለ። በዚያው ኤክስፔንስ የምታርፉት ነገር ነው እና ያለ ገቢ ያለ ፕሮፐር ገቢ መኖራችን እስካሁን ድረስ ምንም አይነ መጠቀቃችን ላሁ እየበላ ያለ ነው እና ወደፊትም ምን ሊሆን እንደሚችል በጣም እርግጠኛ አይደለንም። ግን ምናልባት ቁርጥ ያለ ነገር በሚቀጥለው ሜይ ፈርስት ጀምሮ ይታወቃለው የምልህ። ምናልባት ከያም ካለ ከሰሰሙልን በአስገባ መፎ መሰረት ከሜይ ፈርስት ጀምሮ ነው ግን በጣም እርግጠኞች አይደለም። ምክንያቱም አንዳንድ ሚዲያዎች ላይ ያለው ነገር እና የምንሰማው ነገር በጣም እርግጠኛ እንድሆን አላደረገን እና ትንሽ ያስቻለ መንግስት በዚህ ላይ ትንሽ የሚቀረው ነገር ያለው ይመስለኛል። ምክንያቱም እኛ ታክስፔርሁንም እንደ ማንኛውም ሰው እኔ ዚህ አለ ዘጠኝ ዓመት ኖር ይህ መንግስት ከኛ ታክስ ፔየር ነኝ የራሴ የሚችለው ማስዋሰው ማስዋጽው አደረጋለው

ኮሮና ቫይረስ ከመጣ ጀምሮ ትንሽ በስራው ላይ ጫና አስከትሏል። ይህም ደግሞ በተለያየ መልኩ በኑሮ ላይም ጫና እያስከትለ ያለ ጉዳይ ነው እና የአውስትራሊያን መንግስት ይህን ጉዳይ በተመለከተ በተለይ ከኒውዚላንድ የመጣን ሰዎች ላይ ፍላጊ እርዳታዎች ያደርጋል ብለን እንጠብቃለን። እስካሁን ድረስ ያው ከመንግስት እንደተገለጸ ሁሉ ሰው እንደሚያውቀው በተለያየ መልኩ እርዳታ ማድረግ እንዳስቡ ሁላችን ሰምተናል። ይሄ የሚደረገው እርዳታ ደግሞ የኒውዚላንድ የመጣን ሰዎችን ይጨምራብን እንደምንን እስካሁን ከመንግስት እየተሰጠን እርዳታ የለም፣ ግን እርዳታውን መንግስት እያካሄደ እንደሆነና መጨረሻ ውሳኔ ለሰባት አመት ያህል ከቤተሰቡ ብቴጋር ከይቻ ነው። በዚህ ባሳለፍነው ሰባት አመት ውስጥ እንግዲህ የፈሽታ ተከስቶ አለም ላይ እንዲህ አይነት ነገር ካደረሰ በኋላ ሁሉንም ነገር ከተቆጣጠረ በኋላ ያመጣብን ችግር ስራችን ላይ ተጽዕኖ ስላሳደረብን፣ ለምሳሌ የሚሰራው ውበር ነው። ውበር በሚሰራበት መግባት ያክል ነው እንጂ ምንም አይነት እንቅስቃሴ በከተማ ውስጥም ቤትም ቦታ ስለሌለ እንዲህ አይነት ትልቅ የኢኮኖሚ ችግር አድርሶብናል። በውበር በኩል ከአውስትራሊያ መንግስት እንድንሞላው እየተላከልን ፎርም ነበረ። እሱን ፎርም ሞልተናል። እስካሁን ድረስ ግን ምንም ያደረጉልን ወይም ምንም የሰጡን ድጋፍ የለም። አውስትራሊያ መንግስት ያገኘ ነው። ምንም አይነት ድጋፍ እስካሁን ድረስ አላየ ነው እና ኮሮና ቫይረስ መምጣት ኢኮኖሚ በማህበራዊ ህይወትም በተለያዩ ነገሮች ተጽዕኖ አሳድሮብን መንግስት ለማግኘት ያደረግነው ሙከራ የለም። ምክንያቱም እንዴ በምሰራበት ጉበር ላይ በተላከልን ሜሴጅ ላይ ያንን ፎርም ሞልተን ስንልክ ምንም አይነት የስልክ መደወል እንደሌለብንና እነሱ እራሳቸው እኛን ኮንታክት እንደሚያደርጉን የሚያሳይ